Agarinya report. በአሜሪካ የኢትዮጵያውያንን የጊዜያዊ ከለላ መብት መነሳትን ለማስቆም ክስ ተመሰረተም። የትራምፕ አስተዳደር በአሜሪካ ለሚኖሩ አምስት ሺህ ኢትዮጵያውያን ተሰጥቶ የነበረውን ከለላ ማንሳቱ ይታወሳል። የአስተዳደሩን ውሳኔ ለማስቆምም ሶስት ኢትዮጵያውያን አፍሪካን ኮሚኒቲስ ቱጌዘር ከተሰኘ ግብረሰናይ ተቋም ጋር በመሆን በቦስተን ፍርድ ቤት ክስ መስርተዋል ተብሏል። በክሱ ኢትዮጵያ በሰብአዊ ቀውስ ውስጥ ባለችበት ሁኔታ ከለላው መቋረጡ ተገቢ አይደለም ሲሉ ክስ አቅርበዋል ተብሏል። አፍሪካን ኮሚኒቲስ ቱጌዘር ከዚህ ቀደም የደቡብ ሱዳን ዜጎች ከለላን በተመለከተ ወደዚሁ የቦስተን ፍርድ ቤት ጉዳዩን በማምጣት የትራምፕ አስተዳደር ውሳኔ እስኪታይ ድረስ እንዲታገድ ማስወሰኑን ሮይተርስ ዘግቧል። የኢትዮጵያ አየር ኃይል ዘጠናኛ ዓመት ተከበረም። አየር ኃይሉ የጥቁር አንበሳ የአየር ላይ ትርኢት በቢሾፍቱ አካሂዷል። የኢትዮጵያ አየር ኃይል ላለፉት ዘጠኝ አስርት ዓመታት በብዙ ከፍታና ዝቅታ ውስጥ አልፏል ያሉ ጠቅላይ ሚኒስትር አብይ አህመድ በከፍታ ባሳለፏቸው ዓመታት ኢትዮጵያን ለደፈሩ አካላት ሁነኛ መድኃኒት ሆኖ ዘልቋል ሲሉም ንግግር አድርገዋል። ከሁሉም አቅጣጫ ለሀገር ኩራትና መክታ በመሆን ኢትዮጵያን ለማጥቃት የሞከሩ ኃይሎችን ማሳፈር የቻለ ታላቅ ተቋም ነው ያሉት ጠቅላይ ሚኒስትሩ ከኢትዮጵያ አልፎ ለብዙ የአፍሪካ ሀገራት ሰላም የማይናቅ አስተዋጽኦ አበርክቷልም ሲሉ አሞካሽተዋል። ለአብነትም የቅኝ ግዛትን ዘመን እየተንኮታኮተ በነበረበት ወቅት የታንዛኒያን የአየር ክልል ከፖርቹጋል ቅኝ ግዛት ኃይሎች የተከላከለ አየር ኃይል ነበር ሲሉም ታሪክን ጠቅሰዋል። ኢትዮጵያ ለበርካታ የአፍሪካ ሀገራት ሰላም አስከባሪ ኃይል በማሰማራት አጋርነቷን በተግባር ባሳየችባቸው ዓመታትም ከእግረኛ ጦሯ በተጨማሪ የኢትዮጵያ አየር ኃይል ለአፍሪካ ከፍተኛ አስተዋጽኦ ያደረገ ስመጥር ተቋም ነው ሲሉም ጠቅሰዋል። የኢትዮጵያ አየር ኃይል በአሁኑ ወቅት ከፍ ያለ ብቃትና ቁመና ላይ ይገኛል ያሉት ጠቅላይ ሚኒስትሩ ይህም በየዘመናቱ የነበሩ መንግስታት የሰሩት የስራ ድምር ውጤት ነው ሲሉ አውስተዋል። የኢትዮጵያ አየር ኃይልን ዘጠናኛ ዓመት በማስመልከት የድሮን ትርኢትም ተካሂዶ ነበር። ትርኢቱ የአየር ኃይሉን የሚወክሉ ልዩ ልዩ ምስሎች ታይተውበታልም። በተካሄደው የድሮን ትርኢት በአባታቸው ሩሲያዊ በእናታቸው ኢትዮጵያዊት የነበሩት ሻለቃ ሚሽካ ባቢቼፍንም ዘክሯል። ቀዳማዊ ኃይለ ስላሴ ሻለቃ ሚሽካ ባቢቼፍን ህዳር 20 ቀን 928 ዓም የአየር ኃይል አዛዥ አድርገው በመሾም በአፍሪካ የመጀመሪያው የሆነው የኢትዮጵያ አየር ኃይል መመስረቱ ይታወሳል። ንግድ ባንኮች ለተመረጡ የገቢ እቃዎች የጉምሩክ ዋጋን እንደ አመላካች ዋጋ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ አሳሰበም። ባንኮች ለተመረጡ የገቢ እቃዎች የብድር ሰነድ ወይም ሌትር ኦፍ ክሬዲት ይሁን ወይም ሌላ ክፍያ መንገድ ሲፈቅዱ የኢትዮጵያ የጉምሩክ ኮሚሽን ተመንን እንደ አመላካች ዋጋ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ አስታውቋል። የኢትዮጵያ ብሔራዊ ባንክ በሐምሌ 2016 ዓ ም ተግባራዊ ያደረገውን የውጭ ምንዛሬ መመሪያን ተከትሎም የሀገሪቱ የውጭ ምንዛ ተመን በገበያ እንዲወሰን መደረጉ ይታወሳል። መመሪያው ባንኮች ከደንበኞቻቸው ጋር በመደራደር የውጭ ምንዛሬ መሸጫና መግዣ ተመኖችን መወሰን እንዲችሉ መፍቀዱ ይታወሳል። በተጨማሪም ባንኮች ቀደም ሲል ይጠቀሙበት የነበረውን ዝቅተኛ የገቢ እቃዎች ዋጋ መመሪያ ወይም ሚኒመም ፕራይስ ዳይሬክቲቭ በመሰረዙ አሁን ግን በአዲሱ የውጭ ምንዛሬ መመሪያ መሰረት የገቢ እቃዎች ትክክለኛ ዋጋ የማረጋገጥ ኃላፊነት አለባቸው። ይሁን እንጂ ባንኮች ለብድር ሰነድ ወይም የሚጠቀሙባቸው ዋጋዎች ከኢትዮጵያ ጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው የኢትዮጵያ ብሔራዊ ባንክ ባደረገው ክትትል ማረጋገጡን ጠቅሷል። በመሆኑም የዋጋ ልዩነቶችን ለማስተካከልና የዋጋ ማጣቀሻዎችን ለማጣጣም ሁሉም የንግድ ባንኮች ከጥር 19 ቀን 2018 ዓ ምት ወይም ጃንዋሪ 27 2026 ጀምሮ የኢትዮጵያ ጉምሩክ ኮሚሽን ተመንን እንዳመላካች ዋጋ መጠቀም ይኖርባቸዋል ብሏል። ይህም በባንክ ስርዓቱና በኢትዮጵያ ጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሬ መረጃዎችን ትክክለኛነት ለማረጋገጥ እንደሚያስችል ብሔራዊ ባንክ ባወጣው መግለጫ አስታውቋል። በኮምቦልቻ ማረሚያ ቤት የሚገኙ ከፍተኛ ሕመም ያጋጠማቸው ታራሚዎች ወደ አዲስ አበባ ሄደው ሕክምና እንዲያገኙ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበም። ኮሚሽኑ ይህንን ማሳሰቢያ የሰጠው በአማራ ክልል በሚገኙ አምስት ማረሚያ ቤቶች የታራሚዎች ሰብአዊ መብቶችን አያያዝ ሁኔታ ከባለድርሻ አካላት ጋር ውይይት ባደረገበት ወቅት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በባህር ዳር፣ ደብረ ብርሃን፣ ደሴ፣ ጎንደር እና ኮምቦልቻ ማረሚያ ቤቶች የሚገኙ ታራሚዎች ሰብአዊ መብቶች አያያዝ ሁኔታን አስመልክቶ በ2017 ምሕረት የሰጣቸው ምክረ ሐሳቦች አፈጻጸም ያለበትን ደረጃ ለማወቅ ታኅሳስ 27 ቀን 2018 ዓ.ም በባህር ዳር ከተማ ውይይት ማድረጉን አስታውቋል። በውይይቱም በማረሚያ ቤቶች የመጠጥና ንጽህና መጠበቂያ ውሃ አቅርቦት ችግር መፈታቱ፣ ለታራሚዎች ግልጽ የቅሬታ ማቅረቢያ የአሰራር ስርዓት መዘርጋቱ፣ ሴት ታራሚዎች በገቢ ማስገብኛ በትምህርት እና ልዩ ልዩ ሙያዎች ስልጠና ላይ ያላቸው ተሳትፎ መሻሻሉ፣ ለሴት ታራሚዎች የግል ንጽህና መጠበቂያ ከግል ድጋፍ ሰጪ ድርጅቶች ጋር በመስራት ለማሟላት ጥረት እየተደረገ መሆኑና መሰል ሁኔታዎች መሻሻላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ አመልክቷል። የኮምቦልቻ ማረሚያ ቤት ቅጥር ግቢ መጥበብ ለታራሚዎች መጨናነቅ ምክንያት መሆኑ፣ ከፍተኛ ህመም ያጋጠማቸው ታራሚዎች ወደ አዲስ አበባ ሄደው ሕክምና ማግኘት አለመቻላቸው፣ ለአንድ ታራሚ የተመደበው የቀን የምግብ በጀት ብር 55 አሁን ላይ ካለው የኑሮ ውድነት አንጻር በቂ አለመሆኑና በሐኪም የሚታዘዝ ልዩ ምግብ ከበጀት ጋር በማያያዝ አለመፈጸም ያልተፈቱ ችግሮች ናቸው ሲልም እነዚህ እንዲሻሻሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። የአማራ ክልል ምክር ቤት አፈ ጉባኤ፣ የክልሉ አስተዳደር ጽህፈት ቤት፣ የክልሉ ጠቅላይ ፍርድ ቤት፣ የሰላምና ጸጥታ ቢሮ፣ የፍትህ ቢሮ፣ ፖሊስ ጠቅላይ መምሪያና ማረሚያ ቤቶች ኮሚሽን ተወካዮች እንደዚሁም ክትትሉ የተደረገባቸው አምስቱ የማረሚያ ቤት የስራ ኃላፊዎች በተገኙበት ነው ውይይቱ የተካሄደውም ተብሏል። የክልሉ ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ኢሰመኮ በክትትሉ በዝርዝር የለያቸውን ግኝቶችና የሰጣቸው ምክር ሀሳቦች በበጎ እንደሚቀበሉትና የክልሉ ምክር ቤትም በሚያከናውናቸው የክትትል ስራዎች ሪፖርቱን በግብዓትነት እንደሚወስድ በመድረኩ ላይ መናገራቸውም ተጠቅሷል። በኢትዮጵያ ከ2200 በላይ ፈጣን የኤሌክትሪክ መኪና ባትሪ መሙያ ጣቢያዎች ለመገንባት መታቀዱን የኢትዮጵያ ትራንስፖርትና የሎጂስቲክስ ሚኒስቴር ተናገረም ኢትዮጵያ ያስፈልጋታል ተብሎ ከተለዩ የባትሪ መሙያ ጣቢያዎች ውስጥ 1050ዎቹ ከአዲስ አበባ ውጭ ይገነባሉ ተብሏል። የባትሪ መሙያ ጣቢያዎችን እና የኃይል መሰረተ ልማት ችግሮችን ለመቅረፍ በኢትዮጵያ ጅቡቲ መስመር ደወሌና ጋላፊ አካባቢ ጭምር ፕሮጀክቶች እየተከናወኑ መሆኑንም ሚኒስቴሩ አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር ሚኒስትር ደኤታ በረሆ ሀሰን ኢትዮጵያ ከነዳጅ ወደ ታዳሽ ኃይል ለምታደርገው ጉዞ በዘርፉ ተሰማርተ የሚሰሩ የኤሌክትሪክ መኪና አስመጫዎች ያላቸው ድርሻ ከፍተኛ ዝርያ ነው ብለዋል። እነዚህ አስመጪዎችን ለማበረታታት ያሉባቸውን ችግሮችም ለመፍታት በገንዘብ ጨምሮ ድጋፍ እናደርግላቸዋለን ሲሉ መናገራቸውንም ሸገር ዘግቧል። ከድጋፍ ባሻገርም አስፈላጊ ሆኖ በተገኘ ጉዳይ ላይ የፖሊሲ ማሻሻያ ስራዎችም ይከናወናሉ ሲሉ መናገራቸውን ነው ዘገባው አክሎ ያመለከተው። በአዲስ አበባ የንግድ ስራ ፈቃድ ድሳት ለተጨማሪ 15 ቀናት ተራዘመም። የበጀት ዓመቱ የእድሳት ጊዜ ከሐምሌ 1 2017 እስከ ታህሳስ 30 2018 ዓ.ም ድረስ ያለ ቅጣት የሚታደስበት ጊዜ እንደሆነ ይታወቃል። ይሁንና የንግድ ፈቃድ እድሳት ያለ ቅጣት የሚታደስበት ጊዜ ካበቃበት ከታህሳስ 30 ጀምሮ የማደሻ ጊዜው ለተጨማሪ 15 ቀናት ተራዝሞ እድሳት ሲከናወን መቆየቱ ይታወሳል። ይሁንና በተሰጠው ጊዜ እድሳታቸውን ያላጠናቀቁ የንግድ ማህበረሰብ አባላት የንግድ ስራ ፈቃዳቸው እድሳት ማከናወን እንዲችሉ ለመጨረሻ ጊዜ ለተጨማሪ ስ ቀናት መራዘሙን የአዲስ አበባ ንግድ ቢሮ አስታውቋል። በተሰጠው ተጨማሪ ጊዜ መሰረትም የንግድ ስራ ፈቃድ እድሳት ያለ ቅጣት የሚከናወንበት ጊዜ እስከ ጥር 30 የሚያበቃ ይሆናል ተብሏል። ለቀኑ መራዘም ምክንያት ነጋዴዎች የክሊራንስ አሰጣጥ ላይ መጓተቶች በመኖራቸው ክሊራንስ አለመጨረሳቸውን በመግለጽ ቅሬታ በማቅረባቸው ከተማ አስተዳደሩ ማራዘሙ ተገልጿል። አቡነ ማትያስ አሁን በሕክምና ላይ ነው ያለሁት፣ ይሁንና ደህና ነኝ ሲሉ ተናገሩም። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዛክሱም ወጨጌ ዘመንበረ ተክለ ሃይማኖት ያለፉትን የፋሲካና የገና በዓላት በተሳካ ሁኔታ እንዲጠናቀቁ አስተዋጽኦ ለነበራቸው ሁሉ ምስጋናቸውን አቅርበዋል። ቅዱስነታቸው በሸገር ሀገረ ስብከት በኮየ ፈጬ ክፍለ ከተማ በፋንታ መድኃኔዓለም ደብር የከተራ በዓል ዕለት ሕይወታቸውን ላጡ ኦርቶዶክሳውያን ወጣቶች ሰዎችም ሀዘናቸውን ገልጸዋል። ብፁዕነታቸው በክብረ በዓላቱ በአደባባይ ያልታዩት ባጋጠማቸው የጤና ችግር ምክንያት መሆኑንም ጠቁመው አሁን በመልካም ጤንነት ላይ እገኛለሁ ብለዋል። ቅዱስነታቸው ባለፉት የቤተ ክርስቲያን በዓላት በአካል ባይገኙም ስነስርዓቶችን ግን ከአባቶችና ከመገናኛ ብዙሃን መከታተላቸውንም ገልጸዋል። አያይዘውም በአሁኑ ወቅት በሕክምና ላይ ነው ያለሁት፣ ደህና ነኝ ግን፣ በሀገር ውስጥም በውጭም ያላችሁ ወገኖቼ በጣም እንዳሰባችሁ ሰምቻለሁ ስለ ሀሳባችሁም ስለ መጨነቃችሁም እግዚአብሔር ይስጥልኝ ለዋል። ቅዱስነታቸው በመጪዎቹ በዓላት ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት የእግዚአብሔር ፈቃድ እንዲሆንላቸው መናገራቸውም ተመልክቷል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ጣቢያ ነው። በትግራይ ክልል የሚገኙ ተቃዋሚ ፓርቲዎች ህወሀት ከኤርትራ መንግስት ጋር ህብረት መፍጠሩን እንዲያቆም ጠየቁም። ህዝቡም በህወሀት አሰባሳቢነት ገንዘብ እንዳያዋጣ ጥሪ አድርገዋል ተብሏል። አረና ትግራይ፣ ሳልሳዊ ወያኔንና ባይቶናን ጨምሮ ስድስት በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎች የህወሀት ቡድን ከኤርትራ መንግስት ጋር ህብረት መፍጠሩን እንዲያቆም ባወጡት የጋራ መግለጫ ጠይቀዋል። ፓርቲዎቹ የኤርትራ መንግስት ለትግራይ ህዝብ እዳ እንጂ ፈጽሞ በረከት ሊያመጣ አይችልም፣ ማለታቸውን በመግለጫቸው አጽንኦት ሰጥተውታል። ፓርቲዎቹ ህወሀት ለጦር ጉዳተኞች እና ተፈናቃዮች እርዳታ የሚውል 6 ቢሊዮን ብር ከህዝቡ አሰባስባለሁ በማለት እየተንቀሳቀሰ መሆኑን የገለጹ ሲሆን፣ ሆኖም ህወሀት መዋጮውን ለተገቢው ዓላማ ያውለዋል ብለው እንደማያምኑ በመግለጽ ህዝቡ በህወሀት አሰባሳቢነት ገንዘብ እንዳያዋጣም ጥሪ አድርገዋል። ፓርቲዎቹ በትግራይ ክልል ያለምንም ቅድመ ሁኔታ በሁሉም የፖለቲካ ኃይሎች መካከል ሁሉን አቀፍ ንግግር እንዲደረግም ጥሪ አቅርበ ተጠቅመዋል በኮንሶ በየ18 ዓመቱ የሚከናወነው የስልጣን ሽግግር ስነ ስርዓት ተከናወንም በኮንሶ ማህበረሰብ ዘንድ በየ18 ዓመቱ የሰላማዊ ስልጣን የሽግግር ተምሳሌት ተደርጎ የሚወሰደው ኦላሃታ ተከላና የስልጣን ሽግግር ስርዓት በኩይሊያምባ መንደር ተካሂዷል። የስልጣን ሽግግሩ በዋናነት በሁለት ዋና ዋና ወገኖች በካልኩሳና ህርጳ መካከል የሚደረግ ሲሆን የዘንድሮ ተራ ደግሞ የካልኩሳ ወገን ሆኗል። የስልጣን ሽግግሩ ምልክት የሆነውና ኦላሃታ ተብሎ የሚጠራው የጥድ እንጨት ተከላም ተከናውኗል። አንድ የትውልድ ለሚቀጥለው ትውልድ ኃላፊነቱን የሚያስተላልፍባቸው የተለያዩ ሁነቶችም ተከናውነዋል። የኢትዮጵያ ካፒታል ገበያ ባለስልጣን በሰነደ መዋለንዋይ ግብይት ወቅት በግብይት ማጭበርበርና ሌሎች ምክንያቶች ጉዳት የሚደርስባቸው ባለሀብቶች የሚያገኙት ትልቁ የጋሳ ገንዘብ ክፍያ 100 ሺህ ብር እንዲሆን ሀሳብ አቀረበም። ባለስልጣኑ ይህን የካሳ መጠን ያቀረበው ለሕዝቡ ውይይት ባቀረበው የካፒታል ገበያ የካሳ ፈንድ ረቂቅ ደንብ ላይ ነው ተብሏል። አነስተኛ የመዋለንዋይ ገበያ ተሳታፊዎች የገንዘብ ካሳ የሚያገኙት የካፒታል ገበያ አገልግሎት ሰጪዎች በገቡት ውል መሰረት ግዴታ ቤታቸውን ባለመወጣታቸው ወይም አገልግሎት ሰጪዎቹ ፍቃዳቸውን በመነጠቃቸው ሳቢያ ባለሀብቶች ኪሳራ ሲደርስባቸው ነው። ረቂቅ ደንቡ ባንኮችን፣ የመድህን ድርጅቶችን እና ተቋማዊ ኢንቨስተሮችን ከካሳ ፈንድ ተጠቃሚ ውጪ በማድረግ የካሳው ተጠቃሚ እንዲሆኑ የፈቀደው ግለሰብ ባለሀብቶችን ነው። ኢትዮጵያ ከቻይና፣ ብራዚልና ደቡብ አፍሪካ ጋር የእስረኞች ልውውጥ ለማድረግ ተስማማች። የህዝብ ተወካዮች ምክር ቤት ባካሄደው ዘጠነኛ መደበኛ ስብሰባው በቻይና እስር ቤት ለረጅም ጊዜ በሞት ፍርድ ጥላ ስር የምትገኘውን ኢትዮጵያዊቷን ናዝራዊት አበራን ወደ ሀገሯ ለመመለስ መፍትሄ ይሰጣል የተባለለትን የፍርደኞች ማስተላለፍ ስምምነት አዋጅ አጽድቋል። ምክር ቤቱ ይህንን ስምምነት ያጸደቀው ከቻይና በተጨማሪ ከብራዚል ፌዴራላዊ ሪፐብሊክ ጋር የተደረገውን የፍርደኞች ማስተላለፍ እና ከደቡብ ከአፍሪካ ጋር የተፈረመውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቶችን ጨምሮ ነው። በውይይቱ ወቅት በተለይም ከቻይና ጋር የተደረገው ስምምነት ለዓመታት በፍርድ ቤት ላይ የምትገኘውን አዝራዊት አበራን ጉዳይ በዘላቂነት ለመፍታት ትልቅ የሕግ ማዕቀፍ እንደሚሆን ተገልጿል። ይሁን እንጂ በዕለቱ የምክር ቤት አባላት በስምምነቱ ላይ የተለያዩ አመለካከቶችን ያነሱ ሲሆን የሁለቱ ወገኖች የክርክር ነጥብም የአዋጁን አስፈላጊነትና የሉዓላዊነት ጥያቄን ያገናዘበ ነበር ተብሏል። የፓርላማ አባሉ ዶክተር ለምሳሌ ጫኔ በሀገሪቱ ውስጥ በህገ ወጥ ማዕድንና በገንዘብ ማጠብ ወንጀል የሚሳተፉ የቻይና ዜጎች በስፋት መኖራቸውን በመጥቀስ እነዚህ ግለሰቦች በሀገር ውስጥ ተገቢውን ቅጣት ሊያገኙ እንደሚገባ ሞግተዋል። አባሉ አክለውም መሰል ስምምነቶች ከምስራቃውያን ሀገራት ባለፈ ከምዕራባውያን ሀገራት ጋር ለምን እንደማይደረጉና በዚያ በኩል የሚፈለጉ ወንጀለኞች ስለመኖራቸውም ጥያቄ አቅርበዋል። በአንጻሩ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ እጸገነት መንግስቱ ለተነሱት ስጋቶች በሰጡት ምላሽ አዋጁ ከዲፕሎማሲያዊ ግንኙነት ባለፈ ግልጽ የህግ ማዕቀፍ እንዲኖር ለማድረግ ያለመ ነው ብለዋል። ስምምነቱ በሁለቱ ሀገራት እኩል ፈቃድ ላይ የተመሰረተ በመሆኑ አንዱ ሀገር በሌላው ላይ የሚጭነው ተጽዕኖ እንደሌለ ገልጸዋል። ቀደም ሲል በዲፕሎማሲያዊ ጥረት በርካታ ፍርደኞች ወደ ሀገር መመለሳቸውንና አሁን የጸደቀው ህግ ግን አሰራሩን ስርዓት ለማስያዝ የጎላ ሚና ይጫወታል ሲሉ አብራርተዋል። ምክር ቤቱም የቀረበውን የሪፖርትና የውሳኔ ሐሳብ መርምሮ አዋጁ ሰዎቹን በሙሉ ድምፅ አጽድቋል። በመጨረሻም በሕገ ወጥ መንገድ ገንዘብ በማስተላለፍ ኢትዮጵያ ከ13 ሚሊዮን ዶላር በላይ እንድታጣ አድርጓል የተባለው ግለሰብ ክስ ተመሰረተበት። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ሁለተኛ ልዩ ልዩ ጉዳዮች ወንጀል ነው ክስ የቀረበበት። ተከሳሹ ነጋሲ ተስፋ ልደት በ2017 ዓም የወጣውን የባንክ ስራ አዋጅ የተመለከተውን በመተላለፍ የወንጀል ድርጊት መፈጸሙን በመግለጽ ነው አቃቤ ሕግ ክስ ያቀረበው። ተከሳሹ የባንክን ስራ ለመስራት ከብሔራዊ ባንክ የተሰጠው ህጋዊ ፈቃድ ሳይኖረው ለጊዜው ካልተያዙ ግብረ አበሮቹ ጋር በመሆን በተለያዩ የውጭ ሀገራት የሚገኙ ግለሰቦች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ የሚላክላቸውን ሰዎች ስም ዝርዝር የባንክ ሂሳብ ቁጥርና የገንዘብ መጠን በሚያስተላልፉለት መረጃ መሰረት ገንዘቡን ኢትዮጵያ ውስጥ ላሉ የተለያዩ ግለሰቦች በስሙ ከከፈታቸው የባንክ ሂሳቦች ገንዘብ በማስተላለፍ ተሰማርቶ እንደነበር በክሱ ተመላክቷል። በአዋሽ ባንክም ተከሳሹ በስሙ በከፈተው የሂሳብ ቁጥር ከ2012 ዓ ም እስከ 2018 ዓ ም ድረስ ባሉት ጊዜያት 578 ያህል ጊዜ 110 ሚሊየን 594572 ብር ለተለያዩ ግለሰቦች አስተላልፏል ሲል አቃቢ ህግ ጠቅሶ ይህ ገንዘብ በህጋዊ አስተላላፊዎች አማካኝነት ቢተላለፍ ኖሮ 1 ሚሊየን 622000 ዶላር ታገኝ ነበር ብሏል እንደዚሁም በአቢሲኒያ ባንክ በስሙ በከፈታቸው የሂሳብ ቁጥሮች ከሰኔ 11 ቀን 2012 ዓ ም ጀምሮ እስከ ኅዳር 4 ቀን ከ18ዓ ም ድረስ 1153 ጊዜ በአጠቃላይ 242 ሚሊዮን 194 ሺ ብር ለተለያዩ ግለሰቦች ገንዘብ አስተላልፎ በሕጋዊ አስተላላፊዎች በኩል ቢላክ ሀገሪቱ የምታገኘውን ከ34 ሚሊዮን ዶላር በላይ ማሳጣቱም እንደዚሁ በክሱ ተገልጿል። በስሙ በከፈታቸው የሂሳብ ቁጥሮች አማካኝነት ከጥር 17 2013 ዓ ምት እስከ ኅዳር 4 ቀን 2018 ዓ ምት ድረስ ባሉት ጊዜያት ከ2718 አስር ጊዜ በላይ በአጠቃላይ 540 ሚሊዮን 274 ሺህ ብር ለተለያዩ ግለሰቦች በማስተላለፍ በህጋዊ ገንዘብ አስተላላፊዎች አማካኝነት ቢላክ ኖሮ ኢትዮጵያ የምታገኘውን ከ6 ነጥብ 3 ሚሊዮን ዶላር በላይ ማሳጣቱን አቃቤ ጋብራርቷል። ተከሳሹ በአጠቃላይ ፈቃድ ሳይኖረው ከ1.1 ቢሊዮን በላይ ብር ከውጭ ሀገራት ገንዘብ ለተላከላቸው ሰዎች በማስተላለፍ ገንዘቡ በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ቢላክ ኖሮ ከ13 ሚሊዮን ዶላር በላይ ሀገሪቱ ታገኝ የነበረውን አሳጥቷል ተብሏል። ይህም ያለ ብሔራዊ ባንክ ፈቃድ የባንክ ስራ በመስራት ወንጀል ክስ እንዲመሰረትበት አድርጓል ተብሏል። ሀገርኛ ሪፖርት